The voice of America. የኦሮሞ ጥናቶች ማህበር የመብቶች ረገጣዎችን ያካሂዳል በሚለው የኢትዮጵያ መንግስት ላይ ዩናይትድ ስቴትስ ጫና እንድታሳድር ጠይቋል። ማህበሩ ጥያቄውን ያቀረበው ወደ ኢትዮጵያ እንደሚጓዙ ለተሰማው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባስገባው ደብዳቤ ነው። የደብዳቤውን ይዘት ተመርኩዞ የኦሮሞ ጥናቶች ማህበርን የዚህ ዓመት ፕሬዝደንት ዶክተር ሞሲሳ አጋን ሰለሞን አባት አነጋግሮ ተከታዩን ዘገባ አጠናቅሯል። ዋና ጽሕፈት ቤቱ ሚኔሶታ ዩናይትድ ስቴትስ የሚገኘው የኦሮሞ ጥናቶች ማኅበር ጥያቄዎቹን የያዘውን ደብዳቤ ለውጭ ጉዳይ መሥሪያ ቤቱ የኢትዮጵያ ዴስክ ያስገባው ማክሰኞ ሚያዝያ 28 2005 ዓ ም ነው የማኅበሩ ሊቀመንበር ዶክተር ሞሲሳ አጋ ለዴስኩ ተጠሪ ላውራ ሃርቢ በጻፉት ማስታወሻና ለውጭ ጉዳይ ሚኒስትሩ ባያያዙት ዋና ደብዳቤ ላይም በሰፈረው መሠረት ቀደም ሲልም ተመሳሳይ ጥያቄዎቻቸውን በሰልፍና በደብዳቤ ለውጭ ጉዳይ መሥሪያ ቤቱና ለቀደሙት የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ሲያሳውቁ መቆየታቸውን አስታውሰዋል። ማኅበራቸውም በአፍሪካ ቀንድ ግዙፉ ከኢትዮጵያም ህዝብ ወደ አርባ ከመቶ የሚሆነውን በሚሸፍነው የኦሮሞ ህዝብ ላይ የሚካሄዱ ጥናቶችን ለማበረታታትና ለመደገፍ ኦሮሞ በሆኑና ኦሮሞ ባልሆኑም ምሁራንና አዋቆች የተቋቋመ መሆኑን ጠቁመዋል። የኢትዮጵያ መንግሥት በኦሮሞና በሌሎችም ህዝቦች ላይ የሰብአዊ መብቶች ረገጣዎችን ያካሂዳል የሚሉት የኦሮሞ ጥናቶች ማኅበር ፕሬዚደንት ዶክተር ሞሴሳ አጋ የአሁኑን ደብዳቤ የጻፉበትን ምክንያት ሲናገሩ እንዲህ ብለዋል። ሚስተር ጆን ኬሪ ወደ ኢትዮጵያ ለመሄድ እየተዘጋጁ ናቸው የሚል ሚዲያ ላይ ስለሰማን ከዚህ በፊት ደግሞ በኢትዮጵያ ላይ በኦሮሞ ህዝብና በሌሎች ህዝቦች ላይ የሚደርሰው በኢትዮጵያ መንግስት በኩል የሚደርሰው የሰብአዊ መብት ረገጣ እንደሚያሳስበን በተደጋጋሚ ደብዳቤ ጽፈን ስለነበረ፣ አንደኛ አላስደሰተንም። ከኢትዮጵያ መሪዎች ጋር እሳቸውን የሚያክል የተከበረ የአሜሪካ መንግስት ባለስልጣን ይሄንን የሰብአዊ መብት ረገጣ በሚያካሄድ መንግስት ጋር ግንኙነት ሄዶ ኦፊሻል ማድረጉ አልተደሰትንም። አለመደሰታችንን ነው የገለጽ ነው። በሁለተኛ ደረጃ ደግሞ ኦኬ ከሄዳችሁ ደግሞ መሄዳችሁ ካልቀረ እነዚህን እነዚህን ጥያቄዎች ጠይቁ ይህንን መንግስት ብለን እንደ አንድ ሶስት የሚሆኑ ዲማንዶችን ነው ያቀረብ ነው እንዲጠይቁ ማለት ነው። የውጭ ጉዳይ ሚኒስትሩ በኢትዮጵያ ቆይታቸው ወቅት ለባለስልጣናቱ በግንባር እንዲያነሱላቸው እንፈልጋለን ብሎ የኦሮሞ ጥናቶች ማህበር ያሰፈራቸው ጥያቄዎች ኢትዮጵያ ውስጥ ያሉ የፖለቲካ እስረኞችን ሁሉ እንዲፈታ የኢትዮጵያ መንግስት፣ የኦሮሞ ገበሬዎችን በኃይል እያፈናቀለ መሬታቸውን ለውጭና ለትግራይ ነዋይ አፍሳሾች ማከራየቱን እንዲያቆም የኢትዮጵያ መንግስት፣ የፕሬስ የመናገርና የመሰብሰብ ነጻነቶችን እንዲያከብር የአሜሪካ ድምፅን ጨምሮ የራዲ ቪዲዮ ስርጭቶችን ማፈኑን እና ዌብሳይቶችን መጋረዱን እንዲያቆም እንዲጠይቁ የሚሉ ናቸው። ምንም እንኳ የአሜሪካው ከፍተኛ ባለስልጣን የኢትዮጵያ ጉዞ ባያስደስታቸውም የአሜሪካ መንግስት ኢትዮጵያን ጨምሮ በአፍሪካ ጉዳዮች ውስጥ መግባቱን እርዳታ መስጠቱን እንደማይቃወሙ ዶክተር ሞሲሳ አመልክተዋል። የአሜሪካ መንግስት ኢትዮጵያንም ሆነ ሌሎች አገሮችን ቢረዳ ተቃውሟችን እዛ ላይ አይደለም። አሁን ችግሩ ያለው እርዳታው የማይገባበት ቦታ ነው የሄደው። በስልጣን ላይ ያለው የኢትዮጵያ መንግስት ይህንን እርዳታ ተጠቅሞ አገሪቱን እያለማ አይደለም። እያደረገ ያለው ጠመንጃ እየገዛበት፣ ታንክ እየገዛበት፣ እንደ ኦሮሞ ያሉትን ህዝቦች የሚያፍንበት ሴኩሪቲ እያሰለጠነ ለሰብአዊ መብት ረገጣ ነው የሚጠቀምበት። እንግዲያውስ ገንዘባቸውን ከሰጡ ከረዱ ይህ ገንዘባችን የት ነው የሚሄደው? የሚለውን መጠየቅ ኃላፊነት አለባቸው። እንዲያውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን ለምን? እሱ ነው የሚረዳው። እሱ ነው ያን መንግስት ቀጥ አርጎ የያዘው እና ያ ነው የተቃውሟችን መነሻ። የአሜሪካ መንግስት የሚሰጠው እርዳታ የት እንደሚገባ መከታተሉንም እንደሚጠራጠሩ የጠቆሙት ዶክተር ሞሲሳ አጋ የውጭ ጉዳይ ሚኒስትር ኬሪ በአሁኑ ጉብኝታቸው ወቅት የፖለቲካ እስረኞች እስካልተፈቱ ድረስ እርዳታ አንሰጥም ብለው ለኢትዮጵያ ባለስልጣናት በቀጥታ እንደሚነግሯቸው እንደሚፈልጉ ተናግረዋል። የተወሰኑ ሰዎች ስም ዝርዝር ጠቃቅሰናል፣ ግን መጥቀስ አይቻልም ምክንያቱም በአስር ሺዎች የሚቆጠሩ ነው። ኦሮሞ ብቻ የታሰሩ እኛ ብዙ መረጃ አለን። በእስር የሚማቅቁ ማለት ነው። ለምሳሌ የሙስሊም ሊደሮች ታስረዋል እና አቶ በቀለ ገርባ እና አቶ ኦልባና ሌሊሳ የመሳሰሉ የኦፖዚሽን መሪዎች ታስረዋል። ሌሎች ሲቪል የሆኑ ሰዎች ተጠርጥረው ቴሮሪስት ተብለው መንግስቱን የሚቃወም በሙሉ እንደታሰረ ነው። ከሁሉም የህብረተሰብ ክፍል ማለት ነው። እና እነዚህ ሰዎች እንዲፈቱ በተለይ በተለይ ደግሞ አስረግጠን ጠየቅ ነው። ይሄ መንግስት እሳቸው እዛ በሚሄዱበት ጊዜ እንደተለመደው በኢትዮጵያ የፖለቲካ እስረኞች የሉም የሚል ነው የሚነግራቸው። አዎ ትክክል ነው ያሉት። ብዙ ጊዜ የኢትዮጵያ ባለስልጣናት የሚሉት በሚሰሩት ስራ ወይም በመናገራቸው ወይም በፖለቲካ ተቃውሟቸው ወይም በእንቅስቃሴያቸው የታሰሩ የሉም፣ የፖለቲካ እስረኞች የሉም። በወንጀል አድራ ፍላጎት ተይዘው ተፈርዶባቸው የታሰሩ ሰዎች ናቸው ነው እያሉ የሚናገሩት። ፈጠራ ነው። በጣም የሚያሳዝን ነው። ሰለሞን የፖለቲካ እስረኞች የሉም ይላሉ። የሚመሰክሩባቸው ደግሞ ራሱ የዩኤስ ስቴት ዲፓርትመንት የሚያወጣው ሪፖርት ነው። የሌላውን የሁማን ራይትስ ዎች፣ አምኒስቲ ኢንተርናሽናል ሌለማት የሚዘረዝረውን እኛ ራሳችን በግላችን የምናካሄደው ጥናት አለ፣ ስፍር ቁጥር የሌለው ያን ሁሉ እያዩ የለም የፖለቲካ እስረኛ የለም ነው የሚሉት፣ አይናቸውን በጨው አጥበው ማለት ነው። እንዲህ እንዳያታልሉ እንደና አቶ በቀለ ገርባ እንደና አቶ ኦልባና ሌልሳ እንደና እስክንድር ነጋ ጋ የሙስሊም መሪዎች የታሰሩ በሙሉ የፖለቲካ እስረኞች ናቸው። ይህንን ማወቅ አለባቸው ነው እንግዲህ፣ አንደኛው ነጥብ እሱ ነው። የአሜሪካ መንግስት ያውቃል ግን እንግዲህ ከራሳቸው ጥቅም አኳያ አይተው ይሁን ከምን እንደሆነ አላውቅም፣ እርምጃ አይወስዱም እስካሁን እንዳየነው። እኛ መጠየቃችንን አናቆምም። የኦሮሞ ህዝብም ሆነ ሌሎች የኢትዮጵያ ህዝቦችም ይሄ ነገር እንዲቆም እንዲጠይቁ ግፊት እንዲያደርጉ ነው ጥሪዬን የማቀርበው። የኦሮሞ ገበሬዎች በሀይል እየተፈናቀሉ መሬቶቻቸው ለባለሀብቶች እንደሚሰጡ በተጠቀሱበት ሁለተኛው ጥያቄያቸው ላይ የሀገር ውስጥ ባለሀብቶች እንዲያውም የጎሳ ስም ተጠርቶ መጠቀሱን ለዶክተር ሞሲሳ አጋንስ ችላቸዋለሁ። ምን ማለት እንደሆነ እንዲያስረዱኝ ጠይቄያቸው ነበር። እዚች ላይ ትንሽ ሊገልጽልህ። ለምን ትግራይ እንዳልክ ነው መሰለኝ ለማወቅ የፈለግከው? አዎ አዎ፣ እንግዲህ ይሄ ወደ መሰረታዊው ችግር ያመጣናል። የመሰረታዊ የኢትዮጵያ መሰረታዊ ችግር አሁን ስልጣን የያዙት የኢትዮጵያ መሪዎች መሰረታቸው ትግራይ ነው ማለት ሲጀምሩ፣ ቲፒኤልኤፍ የትግራይ ነጻ አውጪ ተብለው ነው ነጻነት ግንባር ተብለው ነው የጀመሩት። ትግራይን ነጻ ካወጡ በኋላ ሌሎችን በነሱ ቁጥጥር ስር ያሉ ኦሮሞዎችንም ሌሎችንም ሌሎችንም አደራጅተው ኢፒአርዲኤፍ የሚል ከበር ሰጥተውት ነው አሁን ኢትዮጵያን እየገዙ ያሉት። ኢትዮጵያን ከገቡ በኋላ ጠቅላላ የአገሪቱን ኢንፍራስትራክቸርና የኢኮኖሚ መዋቅር፣ የፖለቲካ መዋቅር፣ የደህንነት መዋቅር፣ የሚሊተሪ መዋቅር፣ ሁሉን ነገር በራሳቸው ኮንትሮል ውስጥ ነው ያስገቡት ያ ምንድን ነው የፈጠረላቸው የኢኮኖሚውንም መዋቅር እንደፈለጉ የያዙትን የፖለቲካ ስልጣን ተጠቅመው እንደፈለጉ አማስ እንዲያደርጉ እንዲያስበሰብሱ ነው ያደረጋቸው ስለዚህ ከዚህ የተነሳ አንዳንድ የትግራይ ተወላጆች ራሳቸው ትልቅ ከበርቴ ወይም ኢንቨስተር ራሳቸው ከውጭ ኢንቨስተሮች ጋር እኩል ተቀምጠው የኦሮሚያንና የጋምቤላን የተለያዩ እንትኖችን የሚገዙበትና ራሳቸውም ገዢ ናቸው ማለት ነው። ሀብት አላቸው፣ ሀብታሞች ሆነዋል ማለት ነው። ወደ ሀብታምነት ተቀይረዋል። በዛ ምክንያት ነው ይሄንን ያልነው። ይሄንን በተመለከተ የላንድ ግራቡን በተመለከተ በተለየ በተለይ ለዩናይትድ ኔሽን የጻፍ ነው ደብዳቤ አለ። እዛ ላይ አንዳንድ ነገሮችን ጠቃቅሰናል። በየአኑዋል ኮንፈረንስ እናካሄዳለን። ኦሳ አኑዋል ኮንፈረንስ እና ሚዲል ኮንፈረንስ፣ በዚሁ ባለፈው ማርች እንኳን ሚዲል ኮንፈረንስ አካሄደናል። የላንድ ግራብ ጥያቄ ያልተነሳበት ጊዜ የለም። በዛ ላይ ነው እንግዲህ ይሄን ለዛ ነው ይሄንን የትግራይ የሚለውን በጠቅላላ የትግራይን ሕዝብ የሚመለከት አይደለም። አዝናለሁ፣ እንደዛ በማለታችን እናዝናለን። እንደዛም ብለው የትግራይ ተወላጆች እንዲወስዱ አን አንፈልግም ግን ጥቂት የትግራይ ተወላጆች ደግሞ ባላቸው የስልጣን ያለው መንግስት የያዘውን ስልጣን መከታ በማድረግ ራሳቸውን ወደ ከፍተኛ ከበርቴ እንዳሸጋገሩ እና በመሬት መግዛቱም ሌሎችም ኢንቨስት በማድረግም ላይ ከውጭ ሀገር ሰዎች ጋር፣ ከፍተኛ ገንዘብ ካላቸው ሰዎች ጋር ኮምፒት እንደሚያደርጉ እየታወቀ ነው። እነዛን ለመጥቀስ ነው። እንደዛ ያለ የኦሮሞ ጥናት ማህበርና ሌሎችም አጋሮቹ ተመሳሳይ ጥያቄዎችን ለውጭ ጉዳይ መስሪያ ቤቱና ለባለስልጣናቱ በደብዳቤም በሰልፍም ቀደም ሲል ሲያቀርቡ መቆየታቸው ይታወቃል። ለመሆኑ የአሁኑ ጥያቄያቸው መጨረሻስ ምን ይሆናል ብለው ይጠብቃሉ? ተደማጭነትስ አላችሁ ወይ? ተደማጭነት አላችሁ? አላውቅም እንግዲህ ተስፋ የምናደርገው ደብዳቤያችንን ዝም ብለው ወርውረው እንደማይተዉ ነው እንደሚጠይቁ ነው አልፎ አልፎ መልስ ይሰጠናል በተለይ ከፕሬዚዳንት ኦባማ አስተዳደር ለነሱ ዳይሬክትሊ የጻፈ ነው ደብዳቤ ሁልጊዜ ይመለስልናል የሚመልሱት መልስ ግን ድስን ነው እኛም የምንጠብቀው አይደለም እንግዲህ መከታተል የሚባለው እንግዲህ ደግሞ ተከታተልን። ሌላ ደብዳቤ መጽሐፍ እንደገና ባለፈው ለምሳሌ ሰላማዊ ሰልፍ ወጥተን ነበር በጃንዋሪ ላይ። እንደዚሁ ሰላማዊ ሰልፍ መተን ደግሞ እንጠይቃለን እንጂ ዳይሬክት ኮንታክት አላደረግንም። በግለሰብ ደረጃ ዳይሬክት ኮንታክት ያደረግንባቸው አንድ ሁለት ጊዜዎች ጊዜያት አሉ። በእኔ ዘመን አይደለም። ያ የኦሳ ፕሬዚዳንት አንድ አመት ብቻ ነው የሚቆየው። እኔ ከአንድ አመት በኋላ እንዳውም እለቃለሁ። በአጠቃላይ ተስፋ የምናደርገው የጻፍነው ደብዳቤ ዝም ብለው አይተውም። ያውቁታል እኮ አያውቁም ማለት አይደለም፣ ያውቁታል። ግን ምን እናድርግ የሚል ነው እንግዲህ እነሱን የሚቸግራቸው ይመስለኛል፣ እንደምገምተው ማለት ነው። ለምን ይቸግራቸዋል ብለው ያስባሉ? የስትራቴጂክ ኢንተሬስት አላቸው እነሱ በኢትዮጵያ የፖለቲካል ኢንፍሉዌንሳቸውን ሉዝ ማድረግ አይፈልጉም የማይፈልጉ ከሆነ ደግሞ ከሆነ ጋር ከሆነ አካል ጋር ግንኙነት መፍጠር አለባቸው። በዛ አካባቢ ለጊዜው ተቃዋሚዎች፣ የኢትዮጵያ ተቃዋሚዎችም ተዳክሞ ባሉበት ሰዓት በዛ አካባቢ ሀይል ያለው እነሱን ሆኜ ነው የምናገረው። እንግዲህ ትክክል ነው ማለት አይደለም። እንደዛ ብለው ያስቡ ይሆናል። ያ ግን አመለካከት ትክክል አይደለም ባዮች ነን እኛ። ትክክል አይደለም ምክንያቱም የአሜሪካ መንግስት አርቆ ማሰብ አለበት። ለፎር ጄኔሬሽንስ ማሰብ አለበት። ይሄ መንግስት ለጊዜው ጠንካራ ቢመስልም ይወርቃል፣ እንደ ማንኛውም መንግስት። ከወደቀ ደግሞ የህዝቡን ልብ የኢትዮጵያን ህዝብ ልብ ማሻከር የለበትም። የአሜሪካ መንግስት ወገንተኝነቱን ከህዝቡ ጋር ማድረግ አለበት ብለን ነው ጥያቄያችንን በተደጋጋሚ የምናቀርበው። ዶክተር ሞሲሳ አጋ ለቪኦኤ የሰጡት ሙሉ ቃለ ምልልስ በዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ ይገኛል። የኦሮሞ ጥናቶች ማህበር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲደርስ ለሚኒስቴር መስሪያ ቤቱ ያስገባው ደብዳቤ ሚኒስትሩ ወደ አዲስ አበባ ከመብረራቸው በፊት እንደሚደርሳቸው የውጭ ጉዳይ መስሪያ ቤቱ አረጋግጧል ልናል ስለ ኦሮሞ ጥናቶች ማህበር ጥያቄዎችና ስለ ደብዳቤውም ይዘት ለመነጋገር ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ የሚመለከታቸውን ባለስልጣን አቶ ዋሃደ በላይን ለማግኘት ሞክሬ ነበር። መልእክት አኑሬ ያለሁ እስካሁን ምላሻቸውን አላገኘሁም። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን